በኢትዮጵያ መንግስት በኩል ማረጋገጫም ሆነ ማስተባበያ ባይሰጥበትም የአገሪቱ ፓርላማ ከዓመታት በፊት አሸባሪ ድርጅት ብሎ ከፈረጀው የኦጋዴን ብሔራዊ ነፃ አውጪ ግንባር ኦብነግ ጋር መንግስት ለአራት ቀናት ያክል በኬንያ ናይሮቢ ድርድር ሲያካሂድ መሰንበቱ በተለያዩ የመገናኛ ብዙሃን ሲገለጽ ቆይቷል። በሰሜን አሜሪካና አውሮፓ ከፍተኛ የፖለቲካ ተሳትፎ ያላቸው አንዳንድ ግለሰቦችም የኢትዮጵያ መንግስትና የኦብነግ ድርድርን በኢትዮጵያ ሕዝብ ላይ የተሸረበ ሴራ በሚል የተቃውሞ ድምጻቸውን አሰምተዋል። ቪዥን ኢትዮጵያ የተባለውን የፖሊሲ ጥናት ተቋም የሚመሩትና የኢትዮጵያ ሀገራዊ ንቅናቄ የተባለው የአራት የፖለቲካ ፓርቲዎች ጥምረት ፈጣሪ ተብሎ የሚጠሩት ዶክተር ጌታ ቸው በጋሻው የኢትዮጵያ መንግስትና የኦብነግ ድርድርን ክፉኛ ከተቃወሙ ግለሰቦች መካከል አንዱ ናቸው። የኢትዮጵያን ጥቅም የሚነካ ነው ለማለትኛል ያስደፈረን ሁለቱም በጋራ ያሏቸው አቋሞች ናቸው። በወያኔም በኩል የትግራይን መንግስት መስርተው ለመቆየት ሀሳብ አላቸው። በኦብነግ በኩልም የኦግደንን ሶማሊ አካባቢ ከኢትዮጵያ ገንጥሎ ምናልባት ከተቻለው ከሶማሊያ ጋር አድርጎ ታላቂቷ ሶማሊያን የመገንባት አላማ ያለው በራሱ ባንዲራ ላይ እንኳ ያቺን ባለ አምስት ኮከብ ያደረገ ድርጅት ነው እና የሚነጋገሩት እንዴት አድርገው ከኢትዮጵያ እንደሚለዩ ነው ዋና አላማቸው ብለን ነው የኦሮሞ ዴሞክራሲያዊ ግንባር ኦዴግ ምክትል ሊቀመንበር የሆኑት ዶክተር ዲማ ነጎም የኢትዮጵያ መንግስትና የኦብነግ ድርድርን እንደሚቃወሙ ገልጸዋል። እሳቸው እንደሚሉት ድርድሩ በኢትዮጵያ መንግስት ደረጃ ሳይሆን በህወሀትና በኦብነግ ደረጃ የተደረገ ነው። ይሄንን ድርድር የሚያደርገው የወያኔ ጦር አለቆች እና የወያኔ ጸጥታ ኃላፊዎች ናቸው። ወያኔ ያልሆነ ሌላም ሰው ያለበት አይመስለኝ የኦጋዴን ብሔራዊ ነጻነት ግንባር አንዱ ዋናው ጥያቄው የራስን እድል በራሴ የመወሰን መብት ነው። ይህም መብት አውቆለት ነው ማለት ነው፣ ስምምነት ላይ የሚደርሱ እና ያሳሰበንም መሀል ሀገር ውስጥ አሁን ኦሮሞና አማራው አካባቢ አለመረጋጋት ባለበት ሁኔታ ውስጥ ከእንደዚህ አይነት ድርጅት ጋር የሚደራደረው በተለይ ሌላው ህዝብ ባልተካፈለበት ሁኔታ ውስጥ በማንኛውም ውሳኔ በአጠቃላይ ለሀገሪቱ አደገኛ ሁኔታ ሊፈጥር ይችላል ከሚል ስጋት ነው መግለጫ ያወጣ ነው። በአሁኑ ሰዓት ላይ ህወሓት የሚባለው ፓርቲ ነው ከኦኤንኤልኤፍ ጋር እየተደራደረ ያለው እንጂ የኢትዮጵያ መንግስት እንደ መንግስት አይደለም እየተደራደረ ያለው የሚለውን ነገር በመረጃ ማስደገፍ ይቻላል። ተደራዳሪዎቹን ስም ዝርዝር ማየት ነው ማንና ማን ናቸው የሚደራደሩ አንድያ ነገር ድርድሩ ራሱ በሚስጢር ነው የሚካሄደው፣ በኢትዮጵያ ሕዝብ ተደብቆ ማለት ነው። ለምን በመንግስት ደረጃ ያለን አካል አንድን ክልል ለመገንጠል ለማስገንጠል፣ ወይም ደግሞ ተመሳሳይነት አላማ ስላላቸው ነው ድርድሩን ያካሄዱት ብሎ መደምደም ይቻላል። ከሱ ጋር አያይዘው ደግሞ ይሄ ድርድር የመጀመሪያ አይደለም። ሁለት ሺ አስራ ሁለት ሁለት ሺ አስራ ሶስት ላይም ተመሳሳይ ድርድሮች ከኦብነግ ጋር የተደረጉበት ሁኔታ ነበረና አሁን ይሄንን አቋም ይዞ መውጣቱ በራሱ ትክክለኛ ግምገማ ላይ የተመሰረተ ነው ብሎ መደምደም ይቻላል። እኛን በእንደዛ እንድንደመደም ያደረጉን በወያኔ ካድሬዎች በተለያዩ ድረገጾች፣ እና አደባባይ ቦታዎች ላይ የሚነገሩትን ነገሮች ሁሉ በግንዛቤ ውስጥ ማስገባት ነው። ይሄ የትግራይ መገንጠር የሚባለው ነገር በጥብቅ የወያኔ ደጋፊዎች እና ካድሬዎች እና ድረገጾች ላይ እየወጡ ያሉ ነገሮች ናቸው። ከሌሎች የኢትዮጵያ ሕዝብ ጋር እየተጣላ ሄዶ ከኦብነግ ጋር አሁን ድርድር ውስጥ መግባት በተለያየ አቅጣጫ ቢነሱ አንድ ግብ አላቸው። በኢትዮጵያ መንግስትና በኦብነግ መካከል በኬንያ ናይሮቢ ለ ለአራት ቀናት ያህል ተደረገ በተባለው ድርድር ዙሪያ ላይ ድርድሩን የተቃወሙ ኃይሎች ላነሷቸው ጥያቄዎች ምላሽ ለማግኘት በኒውዮርክ ከተማ ለሚገኘው የመንግስታቱ ድርጅት የኢትዮጵያ ቋሚ ሚስዮንና አዲስ አበባ ለሚገኘው የውጭ ጉዳይ ዋና መስሪያ ቤት በተደጋጋሚ ያደረግኩት የስልክ ጥሪ ምላሽ አላገኘም። ለዶይቸ ቨለ ለተጠናቀረው ዘገባ ናትናኤል ወልዴ ነኝ Washington DC.